እስክንድር ፍሬውን እናመሰግናለን። አድማጮች፣ በዘንድሮ የሰላም ኖቤል ሽልማት ዙሪያ የተሰናዳው ልዩ ዝግጅታችን ይቀጥላል። የጠቅላይ ሚኒስትር አብይ አህመድን የኖቤል ሽልማት አሸናፊነት ዜና ተከትሎ ከሀገር ውስጥና በዓለም አቀፍ ወይም በዓለም ዙሪያ ከተለያዩ አካባቢዎች ከተለያዩ ወገኖች የተሰጡ አስተያየቶች ደርሰውናል። በተከታታይ እናቀርባለን። መለስካቸው አምሃ ከአዲስ አበባ የፖለቲካ ተቃዋሚዎችን አስተያየት ይዟል። ዛሬ ከኩለ ቀን በኋላ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የዘንድሮው የሰላም የኖቤል ተሸላሚ መሆናቸው ይፋ ከተደረገበት ቅጽበት ጀምሮ ጉዳዩ የብዙዎች መነጋገሪያ ሆኗል። ከፍተኛ ደስታ የተሰማቸው አሉ። አንዳንዶቹም በአሉታዊም ሆነ በአሁንታዊ መልኩ ምንም ያልተሰማቸውም አልጠፉም። ሌሎች ደግሞ ሽልማቱ በምን መለኪያ እንደሚሰጥም ግራ ገብቶናል የሚሉ አልጠፉም። ቪኦኤ የብዙሀኑ ሕዝብ አስተያየት እንዳለ ሆኖ የአንዳንድ ተቃዋሚ ወይም ተፎካካሪ የፖለቲካ ፓርቲ መሪዎችን በጉዳዩ ላይ አነጋግሮ ነበረ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት አቶ ሙላቱ ገመቹ ሽልማቱን በተመለከተ ይህን ብለዋል። ከምን አንፃር እንዳዩት አላውቅም እንግዲህ የዲፕሎማሲውን ነገር አይቶ እንደሆን ያንን ግምት ውስጥ ከማስገባት ሽልማት ተሰጥቶ እንደሆን አላውቅም እሳቸው ወደ ስልጣን ከመጡ ጊዜ ወዲህ በአገሪቷ ውስጥ እንግዲህ ብዙ የተለያዩ ችግሮች ገጥመውናል የሰብአዊ መብት አለመከበር ጸጥታ የመጥፋት የመፈናቀል ህዝቦች ከቦታ ወደ ቦታ ለመዘዋወር ያለው ችግር በተለይ ምዕራብ ኦሮሚያን እንደዚሁም ደቡቡን በሚመለከት አሁን ደግሞ በአማራ ውስጥ ያለው ከትግራይ ጋር ያለው እዚህ አገር ውስጥ ያለው ችግር እንዳለ ነው። እንግዲህ እነዚህ ሸላሚዎች ያዩት በተለይ ጥሩ ነገር ተሰርቷል ብለን በዲፕሎማሲው ስናይ የኤርትራና የኢትዮጵያ ግንኙነት በአፍሪካ ቀንድ ላይ መንግስታት የመቀራረቡ ጉዳይ እንግዲህ ይሄ ትልቅ ክሬዲት አሰጥቶ እንግዲህ ለዚህ ሽልማት ካበቃቸው ደስ የሚል ነው። በዚህ አንቀናቀንም። ነገር ግን በውስጥ አገሪቷ ሰላም በሚመለከት ምንም የታየ ለውጥ የለም። ይሄ እንግዲህ በእኛ በኩል ያሳስበናል። የህዝቦች ህይወት ማለፍ፣ የንብረት መውደም፣ እነዚህ እነዚህ ሁሉ አሳሳቢ ጉዳዮች ናቸው የሚሰሙ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ መሪ ፕሮፌሰር ብርሃኑ ነጋ ደግሞ ጠቅላይ ሚኒስትር አብይ አህመድ ሽልማቱ እንደሚገባቸው ያምናሉ። ከሀያ ዓመት በላይ ምንም ወይ ጦርነት አልሆነ ወይ በኤርትራና በኢትዮጵያ መካከል የተፈጠረውን ግጭት በሚመለከት ለፈቺ አስቸግሮ የነበረን የጎረቤት ሀገሮች ግጭት በጣም በአጭር ጊዜ በጣም ቦልድ በሆነ ግልጽ በሆነ እርምጃ ወደ ሰላም ፊቱ እንዲመልስ ማድረጋቸው በአካባቢው ሀገሮች ውስጥ በሚፈጠሩ ግጭቶች ይሄ የአፍሪካ ቀንድ የሚባል ቀጠና ሁልጊዜ ግዜ ግጭት ሁልጊዜ የትርምስ በሆነበት ሁኔታ ኢትዮጵያ እንደ ሀገር በማህበረሰብ መካከል ግጭቶች እንዳይኖሩ ሰላም እንዲመጣ ከራሱ ከኢትዮጵያ አልፎ በጎረቤት ሀገሮች የወሰዷቸው የተለያዩ የዲፕሎማሲ እንቅስቃሴዎችን እነኝን ሁሉ ደመረ ስታይ በደንብ ይገባቸዋል ብያምናል። ይሄ ብቻ አይደለም። የኖቤል ሽልማት ከዚህ በፊት ለተሰራው ብቻ ሳይሆን ለማበረታቻ እንደሆነም አስረድተዋል። ፕሮፌሰር ብርሃኑ የኖቤል ኮሚቴው የሰጠው ለመለሳቸው እንደፈቀደ በሰጠው እንትን ላይ እንዳሳየው ኢንከሬጅ ለማድረግ ለማበረታታት፣ ወደፊትም የጀመሯቸውን የተለያዩ የለውጥ ሂደቶች ወደ ዲሞክራሲያዊ ስርዓት የሚካሄደውን ሂደት እንዲገፉበት ለማበረታታትም ነው። በሰብአዊ መብቶች ላይ እስረኞችን መፍታት ምን እነኚህ የወሰዷቸውን እርምጃዎች ርምጃዎች፣ የዚህ ሁሉ ጥቅል ውጤት መጨረሻ ላይ እውነተኛ ዴሞክራሲያዊ ስርዓት መፍጠር ነው በዚች ሀገር ላይ እና ያንን ሂደት ከዳር እንዲያደርሱ ለማበረታታትም ነው የተሰጠው። እና እሱም ይሄ ሁለተኛውም ዓላማ የማበረታታትም ዓላማ ትልቅ ነው ብዬ አስባለሁ። ፕሮፌሰር ብርሃኑ የሽልማቱን ሌላ ገጽታም ያብራራሉ። ዶክተር አብይ አሁን ጊዜ ዘን በአለም አቀፍ ደረጃ በዚህ ምክንያት ታዋቂ የሆኑ ሰው ናቸው። በዚህም ምክንያት ደግሞ የሚጠበቅባቸው እንደ እንደከዚህ በፊቱ አይደለም። አስቸጋሪ ሁኔታ ነው ያለው። ኢትዮጵያን ዴሞክራሲያዊ ማድረግ ቀላል ነገር አይደለም። ሁሉ ነገር አልጋ ባልጋ በሆነበት አገር ላይ ዴሞክራሲ መጣ ተብሎ ሰው አይሸለምም። እንዲህ አይነት አስቸጋሪ ሁኔታ ላይ ይሄንን ነገር ማድረግ በመቻላቸው ነው ሰው ወደፊትም ይሄ ይሄንን የዴሞክራሲያዊ ስርዓት ግንባታ ከዳሬ ማድረስ ከነ ችግሮቹ እነኚህ ችግሮች አውጥቶ በብልሃት በጥበብ ወደ እውነተኛ ዴሞክራሲያዊ ስርዓት እንዲሄድ እንዲሰሩበት ለማበረታታት ነው ይሄ እንትን የተሰጣቸው። አይ ቲንክ እሱም ትክክል ይመስለኛል። ያንን ለማድረግ በሚሄዱበት መንገድ፣ እውነተኛ ዴሞክራሲያዊ ስርዓት ለመፍጠር በሚሄዱበት መንገድ፣ ይሄ የእሳቸው ብቻ ስራ አይደለም፣ የሁላችንም ኃላፊነት ነው። ሁላችንም በጋራ ተረዳድተን ይሄን አገር እዛ ቦታ ላይ ማድረስ ይጠበቅብናል። እና እንዲያውቁት የምፈልገው እኛ በዚህ ጉዳይ ላይ ሀገሪቱን ወደ እውነተኛ ዴሞክራሲያዊ ስርዓት በመቀየር ሂደት ላይ የሚወስዷቸውን እርምጃዎች የምንደግፍ መሆኑንና ተባብረን የምንሰራ መሆኑን እንዲያውቁት ፈልጋለሁ። በዚህ አጋጣሚ ለመሆኑ ያገኛሉ የሚል ግምት ነበረዎት እርሶ? ከሰሞኑ በነበረው በነበሩት በሚዲያ ላይ በሚወጡት ዩ ኖ ማነው ቀዳሚ እንትን ያለው ሁለተኛ ከታይ ማነው ምናምን የሚል በየቦታው የሚወጡ አርቲክሎች ነበሩ። እነሱን ሳይ የማሸነፍ እድላቸው ከፍተኛ እንደሆነ በተለይ ከትላንት ጀምሮ ጠርጥሬያለሁ እና ተስፋም ሳደርግ ነበር አሁን ያገኙታል፣ እያልኩና በጣም ነው ደስ ያለኝ። ይረዳዳል ብሎ ያስባሉ? ይሄ ሽልማት ለኢትዮጵያ፣ ለሀገር ዩ ነው በተለይ አሁን የጠቀሷቸው ችግሮች እንደ መፍቻ ባይሆን አይሁን፣ ይረዳል የሚል እምነቱ አለ። ነው በጣም አለኝ አክቹዋሊ የእሳቸውን ማግኘት አንዱ የፈለኩበትም ለግል ለግል ዝናቸውና በግልም ይገባቸዋል ብዬ በማመን ብቻ ሳይሆን ለአገራችንም ይጠቅማል፣ ለአገራችንም የዲሞክራሲያዊ ስርዓት ሂደት ይጠቅማል። ኢትዮጵያ በመጀመሪያ ጊዜ ነው በታሪኳ እንዲህ አይነት ዓለም አቀፍ እውቅና ያገኘ መሪ ያላት እና ይሄንን ኃላፊነት ዶክተር አብይ በቀላሉ ይወስዱታል ብዬ አላምንም። ከዛም ባሻገር ግን እንዲህ አይነት መሪ መኖራቸው ኢትዮጵያ በአፍሪካና በአካባቢው ሀገራት የሚኖራትን የወደፊት የዲፕሎማሲ ሚና የሚያጠናክር ነገር ነው። ከኦሮሞ ነፃነት ግንባር ኦነግ፣ ጀኔራል ኃይሉ ጎንፋ አስተያየታቸውን ለቢዮ የሰጠው ነበረም። ይሄ ሰላም በመሰረቱ የሰላም ሽልማቱ እንደ ስሙ በአካባቢው፣ በሀገሩ፣ በቀየው፣ በቤተሰቡ ሰላም ያመጣል ብለን እንገምታለን። ይህን አጋጣሚ ተጠቅሞ የሀገራችን ህዝብን በመወያየት በመመካከር ብቻ በጋራ እናድጋለን የሚል መልዕክት ያለው ስለሆነ በጋራ ተመካክሬ ነገራችን ፍጹም ወደ ሰላማዊ ወደሆነ ና በጋራ እናድግበት አቅጣጫ እንድንከተል እድል ለንሰጠን እንገምታለን። በሶስተኛ ነጥብ ደግሞ በጎረቤት ሀገሮች አካባቢያችን ከዚህ በፊት በምረቡም በማይረቡ ሲዋጉና ሲጨቃጨቁ እንቅፋት ፈጠሩ ስብሳቸው ወደ ኋላ ነው የጎተተኝ እንጂ ውጤት አላስመጣም። ስለዚህ እንዲህ በጋራ ሲሰሩ ይህ ሽልማት የቀንድ አፍሪካ የጠቅላላ አፍሪካ ኩራት ነው። ስለዚህ አሁንም ሰላም ፊቷን ወደዚህ ባዞረች ጊዜ ጥሩ ነገር በመስራት ከመመካከር፣ ከህዝቦቻችን ጋር ሆነን ሰላም የምናመጣበት የአካባቢው ሰላም የአካባቢው ግንኙነት የአካባቢ የጋራ የማለት ሳቤው ተግባራ የሚሆንበትን አጋጣሚ ፈጥሮልናል የሚል ነገር አለን።